我心疼。 ኤዶም በቀለና ሰናይት ዳንኤል ከልጅነት ጀምረው አብረው የተማሩ አብረው ያደጉ ጓደኛሞች ናቸው። የሁለተኛ ደረጃ ትምህርታቸውን ጨርሰው ወደ ዩኒቨርሲቲ ሲዘልቁ ኤዶም ባዮኬሚስትሪ ለማጥናት ወደ ውጭ አቀናች፣ ሰናይትም የንግድ ስራ ትምህርቷን ቀጠለች። ከአራት ዓመታት በፊት ትምህርታቸውን ሲያጠናቅቁ ደግመው የተገናኙት ወጣቶቹ ታዲያ የሁለቱንም እውቀት ያጣመረ ስራ አንድ ላይ ለመስራት በመወሰን ጥናት ይጀምራሉ። ሰናይት አጀማመራቸውን እንዲህ ታስታውሰዋለች። ሁለታችን የሽቶ ላይ ፍቅሩን ስለነበረን ከዛ ነው ወደዛ የገባነው። ሄዶ እዚያ ላይ ነው ስፔሻላይዝ ያደረገችው። ከምሽ ላይ ነው ከዛ ነው ሀሳብ የመነጨ ካለም ፍላጎት አንጻር፣ አዲስ ነገር ኢትዮጵያ ውስጥ የሌለ ነገር ሀገራችንን ወር ዙሪያ ላይ ብናወጣ ብናስተዋውቅ፣ ሪሶርሱም ስላለ እዚህ ሀገራችን ውስጥ በዛ አካባቢ ነው እንግዲህ። ጥናትም ስናደርግ እዚህኛው ላይ ያረግ ነው ማለት ሀገራችን ላይ የሌለ ነገር አዲስ ነገር ምንድን ነው የሚለው ነው። ሞር የያዘን ነገር ተቀባይነት ይኖረዋል አይኖረውም የሚለው ነገር ሁሌም ከጭንቅላታችን ጀርባ ይኖራል፣ ግን ወደፊት እንድንሄድ እንድንጓዝ ሁልጊዜ የሚገፋን ነበር። ምን እንስራ፣ ሀገራችንን ሊያስተዋውቅ የሚችል ለየት ያለ ፕሮዳክት ልዩን ነገር ምን እንስራ የሚለው ነው። ሰናይት ከሰው ሰራሽ ግብአቶች የተሰሩ ሽቶዎችን ስትጠቀም ሰውነቷ እንደሚቆጣ ትናገራለች። ይሄና ግማሽ ዓመት የፈጀው ጥናት ታግሎበት ሉሲ ፍራግራንስ ሙሉ ለሙሉ ተፈጥሯዊ ግብዓቶችን የሚጠቀም ሽቶ እንዲያመርት መወሰናቸውን ሁለቱም ይናገራሉ። ጥሪን ከተሰኘው እንስሳ የሚገኘውን ዝባድ፣ የአበቦች መዓዛና ዕጣንን ለግብዓትነት ለመጠቀም የወሰኑ ሲሆን ከህንድ ሀገር እንደሚያስገባቸውና ሂደቱም ፈታኝ እንደሆነ ቀማሚዋ ኤዶም አስረዳለች። ትንሽ ለየት የሚያደርገው ያው የተፈጥሮ ሽቶ ብዙም አልተለመደም ኢትዮጵያ ውስጥ። ግን አንዳንድ ሰው የማይስማማው ሰው አለ። ለምሳሌ ከነዚህ ከውጭ የመጡ ሽቶዎችም እነዚህ አርቲፊሻል የሆኑት ማለት ነው። እና ድሉን አለማግኘት ነው፣ የተፈጥሮ ሽቶ አለማግኘት ብሩ እና ይሄንን በማሰብ ነው። በግብአት ብዙ ሽታዎችን እንጠቀማለን። የጽጌረዳ አበባ ለምሳሌ አንዱ ነው። ጥሬን እንጠቀማለን፣ ሌሎች ብዙ ናቸው። ጽፋቸዋለን፣ የምንጠቀማቸውን ነገሮች እንዳለ ከፕሮዳክታችን ጋር አንድ ላይ ያለ እንግዲህ ሽቶ እንደ መጠጥ ሁላ መቆየት ይኖርበታል ሲሰራ እና መጀመሪያ ኦይሎቻችንን ነው ያገኛል። መጀመሪያ በትንሹ ነው የሞከር ነው ከዛ በብዛት አስመጣን። ከዛ በኋላ ያለው ነገሮችን ማቀላቀል ነው። ከዛ ወደ ስንት ሁለት ሶስት ወር ያው እንግዲህ ከተሰራ ጀምሮ እስካሁን አለ። ብዙ ጊዜ ቆይተነዋል ማለት ነው። ግን እነዚህ ይሄ ከሽቶ ከመስራቱ ውጭ ይሄ ቢሮክራሲ ትንሽ እኛን የሚከብድ ፈቃዶች ማውጣት እንደዚህ እንደዚህ ያሉ ነገሮች በጣም ጊዜያችን የሚጨርሱብን እነሱ ናቸው። ይሄ እቃም ስናስመጣ በአብዛኛው የሚያመላልፈን ጉንቦክ መሄድ ምናምን እኛም ይከብደን። ሉሲ ፍራግራንስ ባለመዓዛ ሻማን ጨምሮ ለወንድና ለሴት አገልግሎት የሚውሉ የተለያዩ ጠረን ያላቸው ሽቶችን ያመረተ ሲሆን ሰናይት በምርቶቹ መካከል ያለውን ልዩነትም ታብራራለች። መጀመሪያ ምረት ናቸው የወንድና የሴት ሽቶችን ነው። ስፕሬ እቃ ውስጥ ተደርጎ የሚሸጥ ነው። ሀምሳ ኤሜል ነው። እሱ የወንድም የሴትም ብለን የምንሸጠው ነው። የሴቶቹ ያው ኢቮልቭ ይባላል የወንዶቹ ደግሞ ሀይላንደር ብለን ይሰየብ ነው ነው ሁለት የሴት ለምሳሌ ለቆዳችን የምንቀባው አንገታችን ላይ ሊሆን ይችላል እጃችን ላይ አሉ። ቦታዎች ሽቶችን የት የት አካባቢ መቀባት አለብን ሲባል ኢቮልቭ ሙሉውን ቀን ኢቮልቭ እያደረገ ይሄዳል። ለምሳሌ የተቀያየር ይሄዳል ሽታው ማለት ነው። ምሳሌ የላይ የመጀመሪያ ሽታ አለ፣ ቀጥሎ መሀል ላይ መካከለኛው የሚሸተን ሽታ አለ። ከዛ ቤዝ ደግሞ መጨረሻ ላይ የሚሸተን ሽታ አለ፣ ትንሽ ፌድ እያደረገ ወይም እየለቀቀ ሽታው ሲመጣ የሚሸተን ሽታ አለ። ያው ምን ያህል ይቆያል የሚለው እንግዲህ እኛ እንደሞከር ነው። ሰዎችም ተጠቃሚዎቻችንም እንደሞከሩት ከሆነ ሁለት ቀን ድረስ ልብስ ላይ የመቆየት ባህሪ ያለው እንዳልነው። ግን ቅድም የመጀመሪያው ኖት ወይም መጀመሪያ ላይ የሚሸጠን ቢያንስ እስከ ስምንት ሰዓት እንደዛ አካባቢ ድረስ ይቆያል። ነገር ግን ቅድም እንዳልነው ሽታ ለወጥ እያለ ነው የሚሄደው። የሁለቱም የወንዱም፣ ሴቱ ከዛው መቀጠል ሻማዎቹን ደግሞ ትንሽ ቆየት ብለን የጀመርናቸው ሽቶን ከጀመርም በኋላ ሻማዎቻችን እነሱም የተፈጥሮ ሻማዎች ናቸው ከንብሰም ነው ወይም ቢዝዋክስ ነው የተሰሩት። ግብአቶቹም ያው አሁን ከምንጠቀማቸው ለሽቶች ከምንጠቀማቸው ዘይቶች ወይም የሽታ ግባቶች እነሱ ነው የምንጠቀመው እንደ ሽታ እንዲሰጥልን ማለት ነው። ሽቶ ማምረት ታዲያ ከውጭ ግብአት ማስመጣትን ጨምሮ የቤተ ሙከራ ሂደትን ማለፍ እንዲሁም ምርትን ማስተዋወቅ የሚጠይቅ ስራ ሲሆን ለወጣት ስራ ፈጣሪ ደግሞ መነሻ ወረት ወይም ካፒታል ማግኘትም ከባድ ነበር። ከቤተሰብ ገንዘብ ማሰባሰብን ጀምሮ ስራ ከመጀመራቸው በፊት መነሻ የሚሆን ገንዘብ የሚያገኙበትን ኢንዲጎጎ የተሰኘ የቡድን ገንዘብ ማዋጫ ፈንድ ገጽ መፈለጋቸውንም ይገልጻሉ። በገጹም ላይ ስለ ዓላማቸው አጭር ቪዲዮ በመስራት የስራ መነሻቸውን በማሰባሰብ ወደ ሙከራ ሂደት መቀጠላቸውንም ኤዶም ትናገራለች። ገንዘብ ያሰባሰብ ነው ከጓደኛም ከቤተሰብም እንደዚህ እንደዚህ ለመጀመር አስበናል የሚል ነገር ተናገርን። መጀመሪያ እንዲያውም ያደረግ ነው ከመመረታቸው በፊት ግዙን ብለን ማለት እዛ ብለን ነበር። ስንጀምር ያሰባሰብ ነው ገንዘብ፣ ኢንዲጎጎ የሚባል ዌብሳይት አለ። ያው በሱ ገንዘብ ማሰባሰቢያ አዘጋጅተን በሱ ትንሽ ገንዘብ ማግኘት ችለን ነበረ። በአብዛኛው አዲስ ምርታቸውን ለማስጀመሪያ ገንዘብ መጀመሪያ ገንዘብ ሲፈልጉ፣ ስለዚህ ምርቶቹ ከመውጣታቸው በፊት ይህንም ማምረት አስበናል። ሀሳቡን ሰው የሚፈልገው አይነት ሀሳብ እንደ ኢንቨስትመንትም ስለሚቆጠር እና ሰው አይቶ ይሄ ነገር ጥሩ ሊሆን ይችላል ካለ ገንዘብ ይገዛል ማለት ነው። ያንን እቃ በዛ የእኛን ሽቶዎች ከማምረታችን በፊት እሱን የገዙን ሰዎች ያንን ገንዘብ ሰጡን ማለት ነው። መጀመሪያ ላይ አንድ ሺህ አራት መቶ ዶላር እንደዚህ እዛ ላይ አንዳንድ ሰው ከዛም ውጭ ይሰጠናለ። ግን ዛ አሁን ምርታችንን ስንጨርስ ልከልላቸዋለሁ ሁሉ በሰናይት ዳንኤል እና ኤዶን በቀለ የተመሰረተው ሉሲ ፍራግራንስ ብቸኛው ኢትዮጵያዊ የሽቶ ማምረቻ ሲሆን ከዚህ በተጨማሪም በቀጣይ ተፈጥሯዊ የውበት መጠበቂያዎችን ለማምረት በዝግጅት ላይ መሆናቸውንም አክለው አስታውቋል ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ